የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያ አርዕስተ ዜናው እንሆ በጋምቤላ ከተማና በዙሪያው ባሉ አካባቢዎች ተጨማሪ የሰብአዊ መብት ጥሰቶች እንዳይፈጸሙ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ደቡብ አፍሪካ ውስጥ ታጣቂዎች ከሁለት መኪኖች ሆነው ወደ አንድ ቡና ቤት ደንበኞች ላይ በከፈቱ ተኩስ ቢያንስ ዘጠኝ ሰዎች ሲገደሉ ሌሎች አስር ሰዎች መቁሰላቸውን የአካባቢው ባለስልጣናት አስታወቁ። የእስራኤል የደህንነት ካቢኔ እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ምዕራባዊ ዳርቻ 19 አዳዲስ የሰፈራ መንደሮች እንዲቋቋሙ የቀረበውን ሀሳብ አጸደቀም። ዩናይትድ ስቴትስ ከቬንዙዌላ የባህር ዳርቻ በሁለት ሳምንታት ውስጥ ለሁለተኛ ጊዜ ድፍድፍ ዘይት የጫነ መርከብ በቁጥጥሯ ስር አዋለች። የዩክሬኑ ፕሬዝዳንት ቮሎድሚር ዜሌንስኪ አሜሪካ ባቀረበችው የሰላም ሀሳብ ላይ መልሰው ከአውሮፓ አጋሮቻቸው ጋር እንደሚመክሩበት አስታወቁ። ዜናው በዝርዝር በጋምቤላ ከተማና በዙሪያው ባሉ አካባቢዎች ተጨማሪ የሰብአዊ መብት ጥሰቶች እንዳይፈጸሙ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግ የኢትዮጵያ ሰብአዊ መብቶች ኮሚሽን በአጭሩ ኢሰመኮ አሳሰበም። ኢሰመኮ ዛሬ ታህሳስ 12 ቀን 2018 ዓ ም ባወጣው ጋዜጣዊ መግለጫ ከህዳር 28 ቀን ጀምሮ በጋምቤላ ክልል ኢታንክ ልዩ ወረዳ፣ በጋምቤላ ወረዳ አቦል በጋምቤላ ከተማና በዙሪያው ባሉ አካባቢዎች የተፈጠሩ የሰብአዊ መብቶች ጥሰቶችና ስጋቶችን እየተከታተለ መሆኑን አስታውቋል። በጋምቤላ ከተማ አስተዳደር የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጁሉ መገደልን ተከትሎ በከተማውና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት መፈጠሩን የገለጸው ይሰመኮ በተለያዩ አካባቢዎች የተኩስ ልውውጥ እንደነበር ገልጿል። ከዚህም በተጨማሪ ይሰመኮ በሀሳይ ጠቅስ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን አስታውቋል። የሰዎችንና የመጓጓዣ አማራጮችን እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን የገለጸው ይሰመኩ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን ይፋ አድርጓል። የፌዴራሉና የክልሉ መንግስታት ተገቢ እርምጃዎችን ሊወስድ ይገባል ያለው ኢሰመኩ በግጭቶችና ታጣቂዎች ላይ ተሳታፊ የሆኑ ቡድኖችና ግለሰቦች ላይ ተገቢ የወንጀል ምርመራና ተጠያቂነት የማረጋገጥ ጥረቶች የበለጠ ተጠናክሮ እንዲቀጥል ሲልም አሳስቧል። ደቡብ አፍሪካ ውስጥ ለ እሁድ አጥቢያ በተፈጸመ ጥቃት ቢያንስ ዘጠኝ ሰዎች ሲገደሉ ሌሎች አስር ሰዎች መቁሰላቸውን የአካባቢው ባለስልጣናት አስታወቁ። ጥቃቱ የተፈጸመው ከጆሃንስበርግ 48 ኪሎ ሜትር ርቀት ላይ በሚገኘው ቤከርስዳል ከተማ ከሌሊቱ ሰባት ሰዓት አካባቢ ላይ ነው። ፖሊስ እንደዘገበው 12 የሚሆኑ ታጣቂዎች ከሁለት መኪኖች ሆነው ወደ አንድ ቡና ቤት ደንበኞች ላይ ተኩስ ከፍቷል። ቡና ቤቱ ሕጋዊ ፍቃድ ያለው እንደሆነና የጥቃቱ ምክንያት ለጊዜው እንዳልታወቀ ፖሊስ አስታውቋል። እንደ የጋውቴንግ አውራጃ የምርመራ ባለስልጣናት ገለጻ ወንጀለኞቹ ያመለጡ ሲሆን እነሱን ለመያዝ ሰፊ ዘመቻ ተጀምሯል። የቆሰሉት ሰዎች ወደ አካባቢው ሆስፒታል መወሰዳቸውም ተዘግቧል። በደቡብ አፍሪቃ የጅምላ ተኩስ በሰዎች ላይ ሲፈጸም ይህ ከሶስት ሳምንታት በኋላ ሁለተኛው መሆኑ ነው። ደቡብ አፍሪቃ በዓለም ላይ ከፍተኛ የግድያ ወንጀል ከሚፈጽምባቸው ሀገራት አንዷ ናት። እንደ አሶሽትድ ፕሬስ ዘገባ ባለፈው በጎርጎር ሲያዊው ዓመት 2024 ወደ 26000 የሚጠጉ ግድያዎች ወይም በአማካይ በቀን ከሰባ በላይ ግድያዎች በደቡብ አፍሪካ ተፈጽመዋል። የእስራኤል የደህንነት ካቢኔ እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ምዕራባዊ ዳርቻ 19 አዳዲስ የሰፈራ መንደሮች እንዲቋቋሙ የቀረበውን ሀሳብ አጸደቀም። የፋይናንስ ሚኒስትር ቤዛልል ስሞትሪክ ቢሮ ዛሬ እሁድ ይፋ እንዳደረገው የፋይናንስ ሚኒስትሩና የመከላከያ ሚኒስትር እስራኤል ካትስ ያቀረቡት ሀሳብ በካቢኔው ተቀባይነት አግኝቷል። ይህም እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ምዕራባዊ ዳርቻ አወዛጋቢ የሆኑትንና እስራኤል ባለፉት ሶስት አመታት እንዲቋቋሙ የፈቀደቻቸውን የሰፈራ መንደሮች ቁጥር ወደ 69 ከፍ ያደርጋል። እንደ ስሞትሪክ ገለጻ የእስራኤል የሰፈራ መንደሮች ግንባታ መስፋፋት ፍልስጤም ራሷን የቻለች ሀገር ሆና እንዳትመሰረት ያግዛል። ይሁንና በአሁኑ ጊዜ በዓለም ላይ ለፍልስጤም የመንግስትነት እውቅና የሰጡ ሀገራት ቁጥር ከፍ ብሏል። በሌላ ዜና በጋዛ የሚንቀሳቀሰው ሐማስ መልሶ እየተደራጀ ነው ሲሉ ዛሬ እስራኤልን የጎበኙት የአሜሪካው ሴናተር ሊንድሴ ግራሃም ወነጀሉ። ሴናተሩ የሊባኖሱ ታጣቂ ቡድን ሂዝቦላህንም በተመሳሳይ ወንጅሏል። ሴናተሩ እንዳሉት በተኩስ አቁም ስምምነቱ መሰረት ሐማስ ትጥቁን መፍታት ሲገባው መልሶ እየተደራጀ፣ እየታጠቀ ነው ሲሉ ወቅሰዋል። አድማጮች የምትከታተሉት ከዶችቨል ዲ ደብሊው የሚተላለፈውን የዓለም ዜና ነው። ዩናይትድ ስቴትስ ከቬንዙዌላ የባህር ዳርቻ ለሁለተኛ ጊዜ ድፍድፍ ዘይት የጫነ መርከብ በቁጥጥሯ ስር አውላለች። የዩናይትድ ስቴትስ የደህንነት ሚኒስትር ክርስቲ ኖ ኤም በኤክስ የማህበራዊ መገናኛ ገጻቸው ይፋ እንዳደረጉት የሀገራቸው የባህር ዳርቻ ጥበቃ ሰራተኞች በመከላከያ ሚኒስቴር ድጋፍ መርከቡን ቅዳሜ ማለዳ በቁጥጥር ስር አውለዋል። እንደ ሚኒስትሯ ገለጻ የሆነበት ምክንያት መርከቡ ማዕቀብ የተጣለበት ድፍድፍ ዘይት በማጓጓዝ በመጠርጠሩ ነው። የቬንዙዌላ መንግስት ድርጊቱን ስርቆትና አፈና ሲል ገልጾታል። ኢራን ለቬንዙዌላ መንግስት አጋርነቷን መግለጿም ተዘግቧል። እንደ ዩናይትድ ስቴትስ የደህንነት ሚኒስትር ኖኤም ከሆነ በቁጥጥር ስር የዋለው መርከብ ሴንቸሪስ ይሰኛል። ስለ መርከቦች በኦንላይን መረጃ መሰብሰብ የሚቻልበት እንደ ታንከር ትራከርስ ገጽ መረጃ ከሆነ መርከቡ የፓናማ ባንዲራ ሲያውለበልብ የነበረና 1.8 ሚሊዮን በርሜል ድፍድፍ ዘይት ከቬንዙዌላ ወደብ ጭኖ ሐሙስ ዕለት የተነሳ ነው። መርከቡ የቻይና ንብረት እንደሆነም ተዘግቧል። እንደ አዣንስ ፍራንስ ፕረስ ዘገባ መርከቡ ማዕቀብ ከተጣለባቸው ኩባንያዎች ወይም ግለሰቦች ስም ዝርዝር ውስጥ አይገኝም። ዩናይትድ ስቴትስ ከቬንዙዌላ የባህር ዳርቻ ድፍድፍ ዘይት የጫነ መርከብ ለሁለተኛ ጊዜ በቁጥጥሯ ስር የዋለችው በሁለት ሳምንታት ውስጥ ነው። የዩክሬኑ ፕሬዚዳንት ቮሎድሚር ዘሌንስኪ አሜሪካ ባቀረበችው የሰላም ሀሳብ ላይ መልሰው ከአውሮፓ አጋሮቻቸው ጋር እንደሚመክሩበት አስታወቁ። ፕሬዚደንቱ ዛሬ በኤክስ ገጻቸው ይህንን ያስታወቁት የዩክሬን ልኡካን ቡድን በአሜሪካ ማያሚ ከአሜሪካው ልኡካን ጋር ከተወያየ በኋላ ነው። ዜሌንስኪ በመልእክታቸው ከሩሲያ ጋር የገቡትን ጦርነት ለማስቆም በአሜሪካው ፕሬዚደንት ዶናልድ ትራምፕ በቀረበው የሰላም ሀሳብ ላይ የዲፕሎማሲ ልኡኮቻቸው ከአሜሪካ ልኡካን ጋር በማያሚ መነጋገራቸውን ገልጸው በተለይም በድንበር ጉዳይ ላይ ከአውሮፓ አጋሮቻቸው ጋር እንደሚመክሩበት አስታውቋል። ከአሜሪካ ተደራዳሪዎች ጋር እየተካሄደ ያለው ውይይት ፈጣን እምርታ እያስገኘ መሆኑን የገለጹት ዜሌንስኪ ገንቢ ያሉት ውይይት መካሄዱን ቢገልጹም ዝርዝር ነገር ከመናገር ተቆጥበዋል። ይህ ዶቸ ቨለ ዲደብሊው ነው። አድማጮች አረስተ ዜናው በድጋሚ እንሆ። በጋምቤላ ከተማና በዙሪያው ባሉ አካባቢዎች ተጨማሪ የሰብአዊ መብት ጥሰቶች እንዳይፈጸሙ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። ደቡብ አፍሪካ ውስጥ ታጣቂዎች ከሁለት መኪኖች ሆነው ወደ አንድ ቡና ቤት ደንበኞች ላይ በከፈቱት ተኩስ ቢያንስ ዘጠኝ ሰዎች ሲገድሉ ሌሎች አስር ሰዎች መቁሰላቸውን የአካባቢው ባለስልጣናት አስታወቁ። የእስራኤል የደህንነት ካቢኔ እስራኤል በኃይል በያዘችው የፍልስጤም ግዛት የዮርዳኖስ ወንዝ ምዕራባዊ ዳርቻ 19 አዳዲስ የሰፈራ መንደሮች እንዲቋቋሙ የቀረበውን ሀሳብ አጸደቀም። ዩናይትድ ስቴትስ ከቬንዙዌላ የባህር ዳርቻ በሁለት ሳምንታት ውስጥ ለሁለተኛ ጊዜ ድፍድፍ ዘይት የጫነ መርከብ በቁጥጥሯ ስር አዋለች። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አሜሪካ ባቀረበችው የሰላም ሀሳብ ላይ መልሰው ከአውሮፓ አጋሮቻቸው ጋር እንደሚመክሩበት አስታወቁ። ዜናው በዚሁ አበቃ። መልካም ምሽት።